ሽፉን ኢትዮጵያ የተሰኘው መርሃ ግብር ሰማንያ በመቶ የሚደርሱ ኢትዮጵያውያን የፊት መሸፈን ባህልን እንዲያዳብሩ ለማገዝ በሶሻል ኢንተርፕራይዝ ኢትዮጵያና በዊስኪድስ ወርክሾፕ አማካኝነት ስራውን ጀምሯል። ብርክታዊት ጥጋቡ የዊስኪድስ መስራችና አስተዳዳሪ እንዲሁም የሽፉን ዘመቻ አስተባባሪ ናት። ሽፉን አንድ ሚሊዮን የሚሆኑ የፊት መሸፈኛዎችን ለማከፋፈል እየሰራ መሆኑን ነው የምትናገረው። ጊዜ እያመጡ ጥናቶች እንደሚያሳዩት ከመግታትና ከማስቆም መምጣት አፍንጫንናትን መሸፈን ከሌሎቹ ጥንቃቄዎች ጋር ተደምሮ ሲደረግ በጣም ውጤታማ እንደሆነ አሳይተዋል። ስለዚህ ደግሞ የእኛም መንግስት ይህንን በማሰብ በቅርቡ የወጣው የአስቸኳይ ጊዜ አዋጅ ላይ ቁጥር ስድስት እና ሰባት እንደሚለው በማንኛውም ፐብሊክ ቦታ ላይ ስንሆን አፍና አፍንጫችንን መሸፈን ግዴታችን እንደሆነ ያንን ህብረተሰቡ እንዲረዳው፣ እንዲቀበለው እና እንዲተገብረው ለማድረግ እንደ ሶሻል ኢንተርፕራይዝ ኢትዮጵያ ምን ማድረግ እንችላለን? የሚለውን ወራፋችንን ጠይቀን ይሄ ሽፉን ኢትዮጵያ የሚል ካምፔኝ ወይም ደግሞ ዘመቻ አስተዋወቅን ማለት ነው። እና የሽፉን ኢትዮጵያ ምንድን ነው ዓላማ፣ በተለይ ሲዲሲ ባወጣው መስፈርት መሰረት ኦልሞስት በቀላሉ በሚሰሩ የቅጽ ጠርቆች የተዘጋጀ ሽፉን፣ ሽፉን ማለት ጭንብል ማለት ነው። ይሄ ሽፉን እያንዳንዱ ተማድረግ ከቻለ ቤትም ሰብቶ ሊሆን ይችላል ስርጭቱን በጣም ይቀንስ ይችላል። ትዘቱን ሊያቆመውም ይችላል። ሰማንያ ፐርሰንት የሚሆነው ህዝባችን በሙሉ ይሸፈን ሁሌ ስርጭቱ ይቆመዋል እና ያንን ጥናት ፋየር በመሆን እናደረገን ህቱም ኢትዮጵያ ብለን እያንዳንዱ ሰው ስለሚሰራውን ባገኘው በተለይ ደግሞ ሎካል አምባሶችን በሚደግፍ ሁኔታ ጥሩ ዋጋ፣ በተንጠጣኝ ዋጋ የሚሸጡትን እየገዛ እንዲጠቀም እና ይሄ ደግሞ በቃ አዲስ ባህል እንዲያደርገው አሁን ከመጣብን ችግር አንጻር በቃ አዲስ ነገር እንዲለምደው ለማድረግ የተለያዩ በሶሻል ሚዲያውም በትራዲሽናል ሚዲያውም እየታላን እንገኛለን ። እንደምታውቁት ሁሉም ኢንዱስትሪ ተጎድቷል። በአሁኑ ሰዓት የኢኮኖሚ ዝቀት እያቃጠመን ያለ። ስለዚህ ቢያንስ በዚህ በጨርቃ ጨርቅ በፋሽን ኢንዱስትሪ ላይ ያሉ ሶሻል ኢንተርፕራይዞች ራሳቸውን ሙዚት አድርገው ለህብረተሰቡ ተመጣጣኝ የሆኑ ክስኖችን ማቅረብ ጀምረዋል። ስለዚህ ለነሱ ብርታት ለመስጠት ድማንድ ለመስጠት እና ከአንድ ሚሊዮን ሽፍኖች እንዲሸጡ እነሱን ለመርዳት ታስቦ የተጀመረ እንቀ ህብረተሰቡ ሽፉን እንዲጠቀም ለማስተዋወቅ በአዲስ አበባና በክልል በሚገኙ መደበኛ መገናኛ ብዙኃንና እንዲሁም በማህበራዊ ሚዲያ ላይ እንቅስቃሴዎችና ቅስቀሳዎችን እያደረጉ መሆኑንም ታስረዳለች። ይህንን የሽፉን ኢትዮጵያ ዘመቻ ስንከት ትዕግስት የጤና ሚኒስትር ዶክተር ሊያን በዙም ተገኝተው ይህንን ስራ እሰየው ብለው እንትን ብለውናል፣ አስጀምረውልናል። እና እሳቸውም እንዳሉት እጃችንን ከመታጠብ ቤት ውስጥ ከመቆየት፣ እና ሌሎች ጥንቃቄ ከምናደርጋቸው ባሻገር ክሱን መጠቀም ስርጭትን ለመግታት የምናደርገው ርብርብ በጣም ስለሚያደግ ሁሉንም ሰው አበረታተዋል። አሁን ምንድነው ከተለያዩ ወደ ሰባት ስምንት ስቴሽኖች ሳሉ ከእነሱ ጋር የጋራ ስምምነት አድርገን እነዚህ በአጫጭር ቪዲዮዎች የአጫጭር የሬዲዮ መልእክቶች ህብረተሰቡን እያስተማረ ይመገኛለን። ከዛ በሳጃ ደግሞ ሶሻል ሚዲያውንም ተጠቅሞ ሁሉም ሰው ሽፍቲን እያደረገ ፎቶ እንዲነሳ በሁሉም ቦታ እሱን እንዲያደርግ የሽፍቲን ኢትዮጵያን ፍሬን በመጠቀም ለሰው አዌርነት እንዲፈጥር ሁሉም ሰው የዚህ አካል መሆን እንደሚችል ና ይህን አዌርነት በመስጠር በመፍጠር ሊያድግ እንደሚችል እያስተዋወቀ ብርክታዊት። አንድ ሰው በኮቪድ አስራ ዘጠኝ ከተያዘ በኋላ ምልክቶችን ለማሳየት በሚቆይባቸው ጊዜያቶች ቫይረሱን እንዳያስተላልፍ እንደ ማህበረሰብ ሽፉን መጠቀም አዲስ ባህል እንዲሆንና ህብረተሰቡ በአንገት ልብስም ቢሆን መሸፋፈል እንዲለምድ ጥሪ አድርጋለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ